Premesso che il Commissario di በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 5 2014 ዓ.ም ዝግጅታችን ጀመረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣውና የተለያዩ የዓለም ሀገራትን የሰብአዊ መብቶች ሁኔታ አያያዝ በሚተነትነው ነው የ2021 ዓ ም ሪፖርቱ የኤርትራና ና የኢትዮጵያ መንግስት ባለስልጣናት የጸጥታ ኃይሎችና ና ታጣቂዎች በሰብአዊ ሰዎች ላይ ፈጽመዋቸዋል ያላቸውን የሰብአዊ መብቶችን ጥሰቶች የሚተነትን ሪፖርት ዛሬ በሰፊው ያውጡታል። በሪፖርቱ ላይ በአማራ ክልል፣ በትግራይ፣ በቤንሻንጉል፣ በኦሮሚያ፣ በአፋር እና በሌሎች አካባቢዎችም በታጣቂዎች ተፈጽመዋል ያላቸውን የሰብአዊ መብት ጥሰቶች ተካተዋል። ሙሉ ዘገባው በአብይ ርዕስ ይቀርባል። በሌላ በኩል በደቡብ ክልል አማሮ ልዩ ወረዳ የኮሬ ብሔረሰብ ተወካዮች ሸኔ ጥቃት እያደረሰብን ነው ሲሉ ዛሬ በሀዋሳ ከተማ ሰልፍ ወጡ። መንግስት ድምፃችንን ይስማ። ለስድስት አመት ተፈናቅሎ የሚኖር የትኛው የኢትዮጵያ ሕዝብ ነው መንግስት ባለበት አገር? ስለዛ እኛ በቃ የኮሬ ሰቆቃ የኮሬ ምሬት እየደረሰበት ያለው በደል ከአቅማችን በላይ ስለሆነ አሁን መንግስት ይስማ፣ የዓለም አገራት ይስሙ። በሰልፉ ላይ ተገኝተው አስተያየታቸውን ከሰጡን አስነዋሪ የተቀነጨበ ነው ያስደመጥናችሁ። ሙሉ ዘገባውን ከዜናው በኋላ ይዘን እንመለሳለን። በሌላ በኩል ከዚህ ቀደም በየኢትዮጵያ መንግስት አሸባሪ የሚለው በአሸባሪነት በኢትዮጵያ ሕዝብ ተወካዮች ምክር ቤት የተፈረጀው እና ኦነግ ሸኔ የሚል ስም የተሰጠው በተጨማሪም ደግሞ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት አካላት በሰብአዊ ሰዎች ላይ ጥቃት አናደርስም ሲሉ ለአሜሪካ ድምጽ ምላሽ ሰጥተው ነበር። ሙሉ ዘገባውን ከዜናው በኋላ ታዳምጡታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ሲሳይ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር፣ አበባየሁ ገበያው ደግሞ የዌብና የማህበራዊ ድረገጽ እያሰናደች አብረናችሁ እስከ ምሽቱ ሶስት ሰዓት እናመሻለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ የያዝናቸውን ዋና ዋና የዓለም ዜናዎች እናሰማችሁ። ጤና ስጥልኛ አድማጮች፣ እንደምናመሻችሁ የሰዓቱን ዜናዎች የማሰማችው ቆንጂት ይታየ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልኡክ ዴቪድ ሳተርፌልድ ኃላፊነታቸውን ሊለቁ ነው ሲል ሮይተርስ ዛሬ ዘግቧል። ልዩ ልኡኩ እንደ አውሮፓውያን አቆጣጠር የበጋው ወቅት ከመግባቱ አስቀድሞ ይሰናበታሉ የሚለውን ዜና ያገኘው ለጉዳዩ ቀረቤታ ካላቸው ምንጮች መሆኑን ሮይተርስ ጠቅሷል። ልዩ ልኡኩ ስራቸውን የሚለቁት ከተረከቡት ስድስት ወር ባልሞላ ጊዜ ውስጥ መሆኑንም ነው አክለው ያመለከተው። ምክትላቸው ፔተን ኖቭ በተጠባባቂነት ስራውን እንደሚረከቡ ምንጮቹ ጠቁመዋል ብሏል። ቀደም ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ልዩ ልዑኩ ሳተርፌልድ እና ምክትላቸው ኖቭ ዛሬ ረቡዕ አዲስ አበባ ይገባሉ ብሎ ማስታወቁን ሮይተርስ አያይዞ ዘግቧል። የውጭ ጉዳይ ሚኒስቴሩ የአፍሪካ ቀንዱ ልዩ ልዑክ ከኃላፊነታቸው ሊለቁ ነው በሚለው ዜና ላይ አስተያየት ተጠይቆ ምላሽ አልሰጠም። ሶማሊያ ውስጥ እጅግ አሰቃቂ ረሃብ ከመከሰቱ በፊት ዓለም አቀፍ እርዳታ ሰጪዎች አስቸኳይ የገንዘብ ድጋፍ በማድረግ እንዲከላከሉ የተባበሩት መንግስታት ድርጅት ተቋማት ጥሪ ያቀረቡ። በአሁኑ ወቅት ሶማሊያ ውስጥ በሚሊዮኖች የሚቆጠሩ ሰዎች ህይወት አድን እርዳታ የሚያስፈልጋቸው ሆነዋል። ሊሳሽላይን ከጂኒቫ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች። ሶስት ተከታታይ ዓመታትን የዘለቀው አስከፊ ድርቅ ሶማሊያን አንበርክኳታል። ዝናብ አልዘነበም። እርሻዎች ደርቀው ጠፍተዋል። ከብቶችም አልቀዋል። በዚህ ምክንያት ከጠቅላላው የሶማሊያ ህዝብ አርባ ከመቶ የሚሆነው ስድስት ሚሊየን ህዝብ አጣዳፊ ረሃብ ከፊቱ ተደቅኗል። የተባበሩት መንግስታት ድርጅት እንደሚለው ከአንድ ሚሊየን ህዝብ ሶስት አራተኛ የሚሆነው ሰው ለቤተሰቦቻቸው ምግብና ለከብቶቻቸው የግጦሽ መሬት ለመፈለግ መኖሪያቸውን ለቀው ተሰደዋል። ድርጅቱ ባለፈው ሳምንት በምግብ ራስን መቻል ዙሪያ ባወጣው ሪፖርትም ሶማሊያ ሰብአዊ ቀውስ ውስጥ ለመግባት ቋፍ ላይ መሆኗን አስታውቋል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ የሶማሊያ ወኪል የሆኑት ኤትየን ፒተር ሽሚት እንደሚያስረዱት በሀገሪቱ አንዳንድ ቦታዎች የሚኖሩ ወደ 81 ሚሊየን የሚጠጉ ሰዎች ለረሃብና ለምግብ እጥረት በሽታ ተጋልጠዋል። ከብቶቻቸውና እርሻዎቻቸውን አጥተዋል። ከፊታቸው የሚጠብቃቸው ሞት ነው ብለዋል። በሶማሊያ ለመጨረሻ ጊዜ ታውጀው በነበረው ረሃብ ሩብ ሚሊዮን የሚጠጋ ሰው ሙተዋል። አሁን በሚታየው ዝቅተኛ ዝናብ፣ እጅግ የሚያሻቅበው የምግብ ዋጋና የእርዳታ ገንዘብ ማነስ ሌላ በሚሊዮን የሚቆጠር ሰው ወደ ረሃብ የሚገባበት መቅሰፍት እያመጣ እንደሆነ ነው የሚያሳየው። እንደ አውሮፕያን አቆጣጠር በ2011 ዓ.ም በሶማሊያ ተከስቶ በነበረው የረሃብ አደጋ ለህልፈት ከተዳረጉት ሩብ ሚሊየን ሰዎች መካከል ግማሽ የሚሆኑት ህጻናት ናቸው። የተባበሩት መንግስታት ድርጅት በሶማሊያ ላቀደው የእርዳታ ምላሽ ከጠየቀው የ1.4 ቢሊዮን ዶላር ድጋፍ እስካሁን የደረሰው አምስት ከመቶ ብቻ ነው። የተዛመደ ዜና ወደ ደቡብ ሱዳን ስናቀና በጎርፍ በድርቅና በግጭት የተነሳ በመጪው ሐምሌ ወር ከ7 ሚሊዮን የሚበልጥ ህዝብ ለምግብ ቀውስ ይጋለጣል ተብሏል። ካለፈው የአውሮፓ 2021 ዓ ም ጀምሮ የምግብ ዋስትና ቀውሱ እየተባባሰ መሆኑ ነው የተገለጸው። የታጣቂ ኃይሎች ግጭቶች መባባሳቸው፣ የህዝብ መፈናቀልና፣ ድርቅና ጎርፍ የመሳሰሉ የተፈጥሮ አደጋዎች ለችግሩ አስተዋጽኦ ማድረጋቸውን ነው የተባበሩት መንግስታት ድርጅትና የደቡብ ሱዳን መንግስት በጋራ ያወጡት ሪፖርት ያመለከተው። ዩናይትድ ስቴትስ ለዩክሬን ተጨማሪ ወታደራዊ እርዳታ በማደራጀት ላይ መሆኗ ተገልጸዋል። ፕሬዚደንት ጆ ባይደን ሩሲያ ዩክሬን ላይ የምታካሂደውን ጥቃት የዘር ማጥፋት ብለው አውግዘውታል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በበኩላቸው የተከበረውን ግባችንን ለማሳካት መዋጋታችንን እንቀጥላለን በማለት ዝተዋል። የዩክሬን ፕሬዚደንት ዜሌንስኪ ሩሲያን ድል ለመምታት ተጨማሪ እርዳታ እንዲሰጣቸው እየተማጸኑ ሲሆን ዩናይትድ ስቴትስ ለጸጥታ ድጋፍ የሚውል ተጨማሪ 750 ሚሊዮን ዶላር እንደምትሰጥ በቅርብ ጊዜ ይፋ ታደርጋለች ተብሎ ይጠበቃል። ፕሬዚደንት ጆ ባይደን እና የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ሩሲያ ግፍ ለምትፈጽምባት ለዩክሬን የጸጥታና ሰብአዊ እርዳታ መስጠታችንን እንቀጥላለን በማለት ትናንት በድጋሚ ቃል መግባታቸውን ዋይት ሀውስ አስታውቋል። ፕሬዚደንት ባይደን የሩሲያውን ፕሬዚደንት ዩክሬን ላይ የዘር ማጥፋት ዘመቻ እየመሩ ነው ሲሉ አጥብቀው አውግዘዋቸዋል። ባይደን ቡቻ ላይ ስለተፈጸመው ግፍ ማስረጃ መገኘቱን ተከትሎ ፑቲንን ለፍርድ መቅረብ ያለባቸው የጦር ወንጀለኛ በማለት ደጋግመው ሲኮንኗቸው ተሰምቷል። የዩክሬን ፕሬዚደንትም በስሙ መጥራት ያስፈልጋል፣ ክፉን በስሙ ሳይጠሩት መጋፈጥ አይቻልምና ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ዩክሬን ስለሚያስፈልጋት የጦር መሳሪያ ለመነጋገር ከትላልቆቹ የመከላከያ ስራ ተቋራጭ ኩባንያዎች ጋር ዛሬ ዝግ ስብሰባ እያካሄደ መሆኑ ተጠቁመዋል። በዩናይትድ ስቴትስ ኒውዮርክ ከተማ ፖሊሶች ትናንት በከተማይቱ ብሩክሊን ቀበሌ በሚገኝ የከተማ ማመላለሻ ባቡር ጣቢያ ውስጥ ጢስ የሚያንቦለቡል ፈንጂ ካፈነዳ በኋላ ተኩስ ከፍቶ አስር ሰው ያቆሰለውን ሰው ለመያዝ እየሞከሩ ናቸው። ፖሊሶች ከጥቃቱ ጋር ግንኙነት እንዳለው የተጠረጠረውን መኪና የተከራየ እርሱ ነው የተባለውን ፍራንክ ጄምስ የሚባል ሰው እየፈለጉ ናቸው። ጥቃቱ የደረሰበት ስፍራ ትናንት ጠዋት ቆሞ የነበረውን መኪና ፖሊሶች ማታ ላይ አስነስተውታል። ጥቃቱን ያደረሰው ሰው የሚፈለገው ሰው ይሁን አይሁን ግን አላረጋገጥንም በማለት ፖሊስ አጥብቆ አስታውቋል። የኒውዮርክ ፖሊስ የደህንነት ክፍል ሹም እንዲህ ብለዋል። ፊላደልፊያ ፍራንክ አር ከፍላዴልፊያ ከተማ የእቃ ማጓጓዣ ዩሆል መኪናውን የተከራየው ፍራንክ ኢ ጄምስ የተባለ የ62 ዓመት ሰው ነው ብለን እናምናለን። ግለሰቡ የዊንስካንሰንና የፊላዴልፊያ የድሮ አድራሻ አለው። ከትናንቱ ጥቃት ጋር ግንኙነት ይኖረው እንደሆነ ልናነጋግረው እየፈልግ ነው ነን። ጥቃቱ ያደረሰው ወይም መኪናውን የተከራየውን ሰው የሚያውቅ ሰው ካለ መረጃ እንዲሰጠን እንጠይቃለን። ባለስልጣናት እንዳሉት የሚፈለገውን ሰው የጄምስን የማህበራዊ መገናኛ እንቅስቃሴ ፖሊስ እየተከታተለ ነው። ባገኙት በአንዳንዱ ይዘት የተነሳም ለኒውዮርክ ከተማ ከንቲባ ኤሪክ አዳምስ የተጠናከረ ጥበቃ እያደረጉ መሆናቸው ታውቋል። ከንቲባው ኮሮና ቫይረስ ይዟቸው ራሳቸውን ለይተው ተቀምጠዋል። በጥይት ከተመቱት ሰዎች መካከል አምስቱ በአሳሳቢ ሁኔታ ላይ ቢሆኑም ለኅልፈት ግን ያደርሳቸዋል የሚል ስጋት እንደሌለን የተገለጸው። ቀደም ሲል ባለስልጣናቱ በሰጧቸው መግለጫዎች ጥቃቱ በአሸባሪ ድርጊትነት እንዳልተፈረጀ አስታውቀዋል። ፖሊሶች ጥቃቱ ከተፈጸመበት ስፍራ ሽጉጥ፣ ጥይት፣ የጢስ ፈንጂና የመኪናይቱን ቁልፍ እንደያዙ አስታውቀዋል። በመጨረሻም ባለፉት ጥቂት ሳምንታት ፍልስጤማውያን አጥቂዎች ባካሄዷቸው አራት ጥቃቶች አስራ አራት እስራኤላውያን መገደላቸውን ተከትሎ የእስራኤል ወታደሮች በዌስት ባንክ የጸጥታ ክትትል አጠናክረው ቀጥለዋል። ትናንት የእስራኤል የጦር ሰራዊት በዌስት ባንክ ዙሪያ ሀያ ተጠርጣሪዎችን ይዘናል ብሏል። የእስራኤል የጦር ሰራዊት በአብዛኛው ያተኮረው በሰሜናዊ ዌስት ባንክ ጄኔን የምትባል ከተማ ላይ ሲሆን በቅርቡ ፍልስጤማውያን አጥቂዎች በከተማይቱ የሚኖሩ እስራኤላውያንን ገለዋል። ትናንት ቀደም ብሎ አንድ የእስራኤል ፖሊስ በስለት የወጋውን ፍልስጤማዊ ተኩሶ እንደገደለው የእስራኤል ፖሊስ አስታውቋል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ። ቆንጅት ታዬን ለዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡ ሚያዝያ 5 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አድማጮች አሁን ለዕለቱ ወደ ያዝነው አብይ ርዕስ ዘገባችን እንወስዳችኋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው የ እንደ አውሮፓውያን አቆጣጠር የ2021 አመተ ምህረት የተለያዩ አገራት የሰብአዊ መብቶች አያያዝ ሪፖርቱ ላይ በኢትዮጵያና ኤርትራ መንግስት የጸጥታ ኃይሎች እንዲሁም ታጣቂ ቡድኖች ተፈጽመዋል ያላቸውን የሰብአዊ መብቶች ጥቃቶችን የያዘ ዘርዘር ያለ ሪፖርት አውጥቷል። ከሪፖርቱ ላይ ለዛሬ የተወሰነውን ክፍል አጠናቅረን እንደሚከተለው ይቀርባል። ደረጀ ደስታ ነው የሚያሰማን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዛሬ ያወጣው ሪፖርት በሰሜን ኢትዮጵያ ለአንድ ዓመት ከአምስት ወር በተካሄደው ግጭት እንዲሁም በተለያዩ የአገሪቱ ክፍሎች በመንግስትና በተለያዩ ታጣቂ ቡድኖች ደረሱ ያሏቸውን የመብት ጥሰቶችና ጥቃቶችን ዘርዝሯል። ሪፖርቱ በመንግስት አካላት ደረሱ ካላቸው መሰረታዊ የመብት ጥሰቶች መካከል ከሕግ ውጭ በዘፈቀደ በመንግስት የተፈጸሙ ግድያዎች፣ በመንግስት የተፈጸሙ የሰዎችን ደብዛ ማጥፋት፣ ማሰቃየትና የጭካኔ ተግባራት፣ በመንግስት የተፈጸሙ ክብረነክና ኢሰብአዊ ቅጣቶች፣ ለሕይወት አስጊ በሆኑ እስር ቤቶች ማሰር፣ የዘፈቀደ አያያዝና እስራትን እንዲሁም የፖለቲካ እስረኞች መኖራቸውን አስታውቋል። በትግራይ በተካሄደው ጦርነት እንደ ሂዩማን ራይትስ ዋች፣ አምነስቲ እና የተባበሩት መንግስታት ድርጅት ድርጅት የሰብአዊ መብት ኮሚሽን የመሳሰሉ አካላት ባወጧቸው ሪፖርቶች መንግስት በዘፈቀደ አሰቃቂ ግድያዎችን መፈጸሙን የሚያሳዩ በርካታ ሪፖርቶችን መውጣታቸውን የገለጸው ሪፖርት የፌዴራል ፖሊስ የተፈጸሙ ወንጀሎችን ማጣራቱን ውጤቱ ግን ይፋ አለመደረጉን ገልጿል። ሐምሳ ሶስት ገጽ ያለውና ባለፈው አንድ ዓመት ውስጥ ኢትዮጵያ ውስጥ የታየውን የሰብአዊ መብት አያያዝ የሚያትተው የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት አካል ከመንግስት ውጭ ጥቃቶችንና የመብት ጥሰቶችን አድርሰዋል ያላቸውን ቡድኖችንም በዝርዝር አካቷል። ከመንግሥት ኃይሎች በተጨማሪ በሰሜን ኢትዮጵያ በተካሄደው ግጭት የህወሀት ኃይሎች፣ የአማራ ክልል ሚሊሺያ እና ሌሎች ታጣቂ ቡድኖች በንጹሐን ዜጎች ላይ ግድያ፣ አስገድዶ መድፈር፣ በግዳጅ ማፈናቀል፣ ዝርፊያ ዝርፊያና የንብረት ማውደም ፈጽመዋል። በስም ያልተገለጹ የጉሙዝ ብሔረሰብ ሚሊሺያ ቡድኖች በቤኒሻንጉል ጉሙዝ በዓመቱ ውስጥ በተለያዩ ጊዜያት በንጹሐን ዜጎች ላይ ግድያ ፈጽመዋል። በአፋርና በሶማሌ ክልሎችም በሰሜን ምስራቅ በኩል ረጅም ጊዜ በኖረ የድንበር ጸብ ምክንያት የአካባቢው ሚሊሻ አባላት ንጹሐን ዜጎችን ገድለዋል። በምዕራብ መካከለኛውና ደቡብ ኦሮሚያ ውስጥም የኦሮሞ ነጻነት ጦር ወይም ሸኔ በመባል የሚታወቀው ታጣቂ ተገንጣይ ቡድን ንጹሐን ዜጎችን እንዲሁም የመንግስት ባለስልጣናት ላይ ግድያ ፈጽመዋል። መንግስት ጥቃት ያደረሱ የጸጥታ አካላትን ተጠያቂ ለማድረግ እርምጃ ቢወስድም የመብት ጥሰት የፈጸሙና በሙስና የተጠረጠሩ ባለስልጣናትን ለሕግ ባለማቅረቡ ተጠያቂነት እንዳይኖር አድርጓል ሲል ሪፖርቱ ገልጿል። በተለያዩ ግጭቶችም ላይ ከህግ ውጭ በሰላማዊ ሰዎች ላይ ጉዳትና ከባድ በደሎችን ማድረስ፣ አካላዊ ጥቃትን መፈጸም፣ ሰዎችን ማገትና ደብዛቸው እንዲጠፋ መደረጉን ሪፖርቱ ያመለከተ ሲሆን በሰሜን ኢትዮጵያው ግጭት በተለይ በሚሊሻ ቡድኖች የህፃናት ወታደሮችን እንዲሰለፉ መደረጋቸውንም ዘገባው እንደሚከተለው ገልጿል። ህወሀት በጉልበት ህጻናት ለጦር እንዲመዘገቡ ማድረጉን የትግራይ ታዳጊ ህጻናት ለቢቢሲ ተናግረው ነበር። የኢትዮጵያ መንግስትም ህወሀት ህጻናትን ለውጊያ እየተጠቀመ መሆኑን ገልጾ የከሰሰ ቢሆንም የህወሀት ቃል አቀባይ ግን ክሱን አልተቀበሉትም። ባለፈው አንድ ዓመት ውስጥ ሐሳብን በነጻነት በመግለጽና በሚዲያዎች ላይ ከባድ ክልከላዎች መካሄዳቸውን፣ ጋዜጠኞች ላይ ዛቻ እንዲሁም ጥቃትና ያለ ጥፋት እስር መፈጸማቸውን ሪፖርቱ ጨምሮ አመልክቷል። የበይነ መረብ ወይም ኢንተርኔት ነጻነትን መከልከልና ሰዎች በሰላማዊ መንገድ እና በነጻነት የመሰብሰብ መብት ላይ ጣልቃ መግባት መኖሩም በሪፖርቱ ተብራርቷል። የውጭ ጉዳይ ሚኒስቴሩ ካካተታቸው ዝርዝሮች መካከልም የጾታ ነክ ጥቃቶችና የሕገወጥ ሰዎች ዝውውርን ጨምሮ በተመሳሳይ ጾታ መካከል የሚደረግን ስምምነት የሚወነጅል ህግ መኖሩንና በጥቅም ላይ መዋሉን እንዲሁም አነስተኛ ቁጥር ባላቸው ወይም የተወሰኑ የህብረተሰብ ክፍሎችንና ቡድኖችን ማጥቃትና ማስፈራራት እንደሚፈጸም ተካተዋል። የበርካታ አገራትን የሰብአዊ መብት አያያዝ የሚዘረዝረው የዘንድሮ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሪፖርት ከኢትዮጵያ በተጨማሪ የኤርትራንም የሰብአዊ መብት አያያዝ በሪፖርቱ አካቷል። ኤርትራን አስመልክቶ በወጣው ሪፖርት መግቢያ ላይም በኤርትራ እንደ አውሮፓ አቆጣጠር በ1977 የወጣው ህገ መንግስት ስራ ላይ አለመዋሉን ጠቅሶ አገሪቱ በፕሬዝደንት ኢሳያስ አፈወርቂ አምባገነናዊ አገዛዝ ስር የምትገኝ መሆኑን አመልክተዋል። እንደ አውሮፓ አቆጣጠር ከ1993 ከተደረገው የኤርትራ ነፃነት በኋላ በኤርትራ ምርጫ አለመካሄዱን የሚጠቅሰው ሪፖርቱ የታጠቁ ኃይሎች ሰላማዊ ሰዎችን በቁጥጥር ስር የማዋል ስልጣን እንዳላቸውም አመልክተዋል። ሪፖርቱ አክሎ ኤርትራ በሰሜን ኢትዮጵያ እንደ ኤሮፓ አቆጣጠር ህዳር 2020 በተቀሰቀሰውና አሁን ድረስ በቀጠለው ጦርነት ጣልቃ በመግባት በኢትዮጵያ ላይ የተፈጸመ ላለው የሰብዓዊ ጥቃት ከፍተኛ አሉታዊ ድርሻ እየተጫወተች መሆኗን አስታውቆ የሚከተለውን አስፍረዋል። የኤርትራ መከላከያ ሰራዊት በኢትዮጵያ ውስጥ ሰላማዊ ሰዎችን ግድያን ጨምሮ በአስገድዶ መድፈር ማሰቃየትና በርካታ የሰብአዊ መብት ጥሰቶች ተጠያቂ ነው። ኤርትራ ውስጥ የሚፈጸሙ በርካታ የሰብአዊ መብት ጥሰቶችን ለማስቆም ባለስልጣናትን ተጠያቂ ለማድረግም ሆነ ምርመራዎችን ለማካሄድ የኤርትራ መንግስት ምንም አይነት እርምጃዎችን የማይወስድ መሆኑን ሪፖርቱ ጨምሮ አስታውቋል። አድማጮቻችን በሪፖርቱ ላይ የተጠቀሱትን የኢትዮጵያና የኤርትራ መንግስትን ጨምሮ የሰብአዊ መብት ጥሰት ተጠያቂ ናቸው የተባሉትን ድርጅቶችንና ቡድኖችን ምላሽ በማካተት ሰፊ ዘገባ የምናቀርብ መሆኑን እንገልጻለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት እየተላለፈላችሁ የሚገኘውን የሮብ ምሽት ዝግጅታችንን ነው። አሁን በደረሰን ዜና ሊለቁ ነው የተባሉት የዩናይትድ ስቴትሱ ከፍተኛው የአፍሪካ ቀንድ ዲፕሎማት ዴቪድ ሳተርፊልድ ወደ አዲስ አበባ እያመሩ ነው በሚል በዜናችን ላይ ያስደምጠናችሁ ነበር። አሁን አዲስ አበባ መግባታቸው ደርሶናል። ዛሬ ቀደም ሲል የአፍሪካ ቀንድ ኩ ስራቸውን ከጀመሩ አራት ወር ሳይሞላ ሊለቁ ነው የሚሉ ዘገባዎችም ወጥተዋል። ዴቪድ ሳተርፊልድ የአፍሪካ ቀንድ ልዩ ልዑክነታቸውን ሊለቁ ነው የሚለው ዘገባ ፎሬን ፖሊሲ የተባለው መጽሔት ያነጋገራቸው ስማቸው ያልተጠቀሰና የአሁንና የቀድሞ ባለስልጣናትን ጠቅሶ የወጣ ዘገባ ነው። አድማጮች በዚህ ጉዳይ ላይ ዘርዘር ያለ ትንታኔን አካተን በነገ ምሽት ይዘንላችሁ እንመለሳለን። በሌላ ዜና ደግሞ የትግራይ ክልል መንግስት የትግራይ ኃይሎች ሲል የጠራቸው የትግራይ ክልል ኃይሎች በአፋር ክልል ይዘውት የነበረው አረብቲ የተባለ አካባቢ የሰብአዊ እርዳታ ለማቀላጠፍ በሚል እንደለቀቁት ክልሉ የኮሚኒኬሽን ቢሮ ባወጣው መግለጫ አስነብቧል። ለሰብአዊ ድጋፍ ሲባል ከመጋቢት አስራ አምስት ጀምሮ ግጭት ለማቆም ወስኖ አስፈላጊ እርምጃዎችን ሲወስድ ቆይቷል ብሏል። ክልሉ ባወጣው በዚህ መግለጫ የትግራይ ሰራዊት ተቆጣጥሮት ከነበረው ኢሪፕቲ የተባለ አካባቢ ትላንት ሚያዝያ አራት ሁለት ሺ አስራ አራት አመተ ምረት ለቋል ሲልም መግለጫው አትቷል። ውሳኔው የትግራይ ክልል መንግስት ጊዜያዊ ግጭት ለማቆም እንዲከበርና ያለ እንከን ሰብአዊ ድጋፍ ወደ ክልሉ እንዲገባ ተጨማሪ የራሱን እርምጃ እየወሰደ ለመሆኑ ማረጋገጫ ነው ብሏል። አድማጮች፣ ይህ መረጃ ከሁለተኛ ወገን ከኢትዮጵያ መንግስትም ሆነ ከአፋር ክልል መንግስት እስካሁን የተረጋገጠ መረጃ አላገኘንም። የዚህንም መረጃ ከኢትዮጵያ መንግስት ጠይቀን በነገው ምሽት ይዘን እንመለሳለን። አሁን ወደ ተከታዩ ዘገባችን እንውሰዳችሁ ወደ ደቡብ ክልል عساك تماماً من الفوق የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው መንግስት ሸኔ የሚለውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩና በኦሮሚያ ክልል ምዕራብ ጉጂ ዞን ይንቀሳቀሳሉ የተባሉ ታጣቂዎች ያደርሱብናል ባሉት ጥቃት ከደቡብ ክልል አማሮ ልዩ ወረዳ ከ28 ሺህ በላይ ሰዎች መፈናቀላቸውን ዛሬ ለተቃውሞ አዋሳ የተገኙ የኮሬ ብሔረሰብ ተወካዮች ተናገሩ። ወረዳውን ከሌሎች አካባቢዎች ጋር የሚያገናኝ መንገድ ለተከታታይ ዓመታት መዘጋቱ እና ከሁለት መቶ በላይ ሲቪሎች መገደላቸውንም አስታውቀዋል። አቤቱታቸውንና ተቃውሟቸውን ለማሰማት በክልሉ ርዕሰ መስተዳደር ቢሮ በር ላይ የተገኙት ተወካዮቹ በህዝቡ ላይ የሚደርሰውን ጥቃት የክልሉ መንግስት ማቆም አልቻለም ሲሉም የክልሉን መንግስት ወቅሰዋል። ሐዋሳ የሚገኘው ዘጋቢያችን ዮናታን ዘብዲዮስ ነዋሪዎቹ ተቃውሟቸውን ባሰሙበት አደባባይ ተገኝቶ ነበር። ተቃውሟቸውን በሚከተለው መልኩ ያሰማናል። ክልሉ የሰመስተዳደር ጽህፈት ቤት አቤት ለማለት ዛሬ በጽህፈት ቤቱ ቅጥር ግቢ አካባቢ ከተገኙት ውስጥ ወይዘሮ ብርቱካን ዘብዲዮስ በህዝቡ ላይ እየደረሰ ነው የሚሉትን ለአሜሪካ ድምጽ ተናግሯል። ለስድስት ዓመት ያህል ኮሬ በዘር ማጥፋት ጦርነት ተፈናቅሏል። አራት ቀበሌዎች ሙሉ በሙሉ ተፈናቅለዋል። የትኛውም የመንግስት ተቋም የለም። አርሶ አደር ሙሉ በሙሉ ከአራቱ ቀበሌያት ተፈናቅሏል። 21 ቀበሌያት የእርሻ ስራ እንቅስቃሴ የለም። ለስድስት ዓመት ለአስራ ሁለት የምርት ዘመን ከዚህ የተነሳ አርሶ አደሩ በየማሳው እየሞተ ነው። እርሻውን እያረሰ ባለበት ከብቱን እየጠበቀ ባለበት ቦታ አርሶ አደራችን እያለቀ ነው። መንግስት ድምጻችንን ይስማል። ለስድስት ዓመት ተፈናቅሎ የሚኖር የትኛው የኢትዮጵያ ህዝብ ነው መንግስት ባለበት አገር? ስለዛ እኛ በቃ የኮሬ ሰቆቃ፣ የኮሬ ምሬት እየደረሰበት ያለው በደል ከአቅማችን በላይ ስለሆነ አሁን መንግስት ይስማ፣ የዓለም አገራት ይስሙን፣ ይስሙን። ስድስት ዓመት ነው ህዝቡ የተፈናቀለው። በዚህ ሁሉ ውስጥ የህዝቡ መፈናቀል ብቻ አይደለም እየደረሰ ያለው የኢኮኖሚ ድቀት፣ ማህበራዊ ቀውስ እየደረሰ ህዝቡ ላይ እየደረሰ ያለው ቀላል የሚባል አይደለም። አቤቱታቸውን ለርዕሰ መስተዳድር ጽህፈት ቤት ለማሰማት የወጡበትን አላማ የተናገሩት ደግሞ አቶ ግርማ መልካ ናቸው። አሁን ዛሬ በመሳሪያ አፈሙዝ እያለቀ ያለው ህዝብ ነገ በበሽታ በተለያየ ሁኔታ በችጋር ያልቃል ብለን ስላመን ይህ ሁኔታ ከመምጣቱ በፊት መንግስት ህዝብን እንዲታደግና የተዘጋው መንገድ እንዲከፈት የአካባቢ ህዝብ በአካባቢ ሰላም እንዲሰፍን በተለይም ዋናው መንገድ ተዘግቶ በግማሽ ወደ ጎን እየተሸሸ ሲታለፍበት የነበረ የቡርጂና አማሮ መገናኛ ሁሉ በአሁኑ ጊዜ ሰው እየሞተበት ስለሆነ ሙሉ በሙሉ ተዘግቶ ህዝቡ ለበለጠ ችግር ከመጋለጡና ከመውደሙ አካባቢ ከመውደሙ በፊት መንግስት ኃይል አዞ በኃይል ያን አካባቢ እንዲታደግና የህዝብ አደረጃጀትን ማካሄድም ሁሉ ጠቅላላ በዚያ አካባቢ እንዲያስተካክል ስለፈለግን ነው እዚህ የቀረብ ነው። ሌላ ቅሬታቸውን ያሰሙት አቶ ሳሙኤል ዝናቡ ቁጥራቸው የበዙ ዜጎች መፈናቅላቸውን ገልጧል። ንብረታቸው ሙሉ በሙሉ ተጨፍጭፏል። ስለዚህ ከአራት ቀበሌ የተፈናቀሉ 28ሺህ ሰዎች በየሜዳው ያለ ጠያቂ በውርጭ በዝናብ እየተንገላቱ ይገኛሉ። ወይዘሮ ብርቱካን ብዙ ሲቪሎች ተገልለዋል፣ ህዝቡም ለረሃብ ተጋልጧል ሲሉ ተናግሯል። ሁለት መቶ ሀያ አካባቢ ሰው ሞቷል። ከሁለት መቶ ሰው በላይ ቆስሏል። እነኚህ ቤተሰቦቻቸው የሞቱባቸው ህጻናት ወላጅ አልባ ሆነዋል። ያም ብቻ አይደለም፣ እርዳታ በተገቢው እየደረሰ አይደለም። ስድስት ዓመት የተፈናቀለ ህዝብ ማለት ለአስራ ሁለት የምርት ዘመን ምርት አላመረተም። ወደ ሰላሳ ሶስት ሺ ሄክታር መሬት ላይ ምርት አልተመረተም። አስራ ሁለት የምርት ዘመን። ከዚህ መነሻ ህዝቡ ለእራብ ተጋልጡ። በሀዋሳ ከተማ ሪፈራል ሆስፒታል እንደሚሰራ የተናገረው ወጣት አሰግድ መኮንን መንገዱ በመዘጋቱ የደረሰበትን ገልጧል። ያለሁት እና ቤተሰቦችን መጠየቅ አልቻልኩኝም። መንገድ ከተዘጋ ይኸው ወደ ስድስት ዓመት ምናምን ቤተሰቦችን ማየት አልቻልኩኝም፣ መጠየቅ አልቻልኩኝም። የመንገድ መዘጋት አለ፣ የፌደራል መንግስት ነው። ፌደራል መንግስት ኃላፊነት ወስቶ መንገድን ማስከፈት ነበረበት። ይኸው ስድስት ዓመት ሙሉ እንደተዘጋ ነው። ከዚህ ባለፈ ግን መንግስት ችላ ብሎናል። ችላ ብሎናል ብዬ ነው ማሰቡ። ግጭቱ ከምን ተነሳል፣ እንዴት ተነሳ የሚለውን የሚያጠና አካል የለም። ህዝቡ ለማህበራዊና ኢኮኖሚያዊ ችግር ተጋልጧል ለሚሉት አቶ ዝናቡ የፌደራል መንግስት ጣልቃ እንዲገባ ጠይቀዋል። ስለዚህ ከወሬ እየሞተ ነው ያለው። ልጆቻችን እየተማሩ አይደሉም። ጤና ጠባዎች ፈርሰዋሉ። ጸጥታ አካላት ፈርሰዋሉ። አሉ መንግስት መዋቅር ፈርሰዋሉ። ስለዚህ መንግስት የኮረን ድምፅ ሊሰማ ይገባል። ጣልቃ መግባት አለበት። አንደኛ የፌዴራል መንግስት ለምንድን ነው ጣልቃ የማይገባው? የኮረ ህዝብ ሰላምን ይፈልጋል። በኦሮሚያ በኩል ያሉም ህዝቦች ሰላምን ይፈልጋሉ። እዛ ውስጥ ያለው ችግር ምንድን ነው? ጣልቃ ለምን አይገባም? ለምንድነው ነው የክልሉ መንግስት ዝም የሚለው፣ ለምንድ ነው የፌደራል መንግስት ዝም የሚለው። ስለ ሰላም ሲሰበክ ሚዲያ ላይ እንሰማለን፣ ግን እውነተኛ ታች ያለ መሬት ላይ ሰላም የለም። ሰው በቤቱ ውስጥ እየሞት ነው። አሁን በተለይ ከዚህ ከሁለት ወር ወዲህ አሁን እየተደረገ ያለው የታጠቁት 3 አርባ የሚሆኑት ተንቀሳቅሰው ሰዎች በተኙበት ከምሽቱ ሰባት ሰዓት ዘጠኝ ሰዓት ቤት ውስጥ መጥተው እየገደሉ ነው። የክልሉን ሪሰ መስተዳድር ጽህፈት ቤት ኃላፊ ማነጋገራቸውን ያስታውቁት አቶ ግርማ መልካም የተሰጣቸው መልስ ተናግሯል። ለጊዜ ያሉ የጽሕፈት ቤቱ ኃላፊ ጉዳዩን በክፍል ያምኑታል። ቢያምኑትም እኛን በሚመጥን አካባቢን በሚመጥን ይሄ ነገር አልተደረገ የሚለው ነገር ከተነጋገርን በኋላ ወደፊት በሚቀጥሉት ሁኔታዎች ታይቶ የበላይ አካሎች ሲመጡ ሁኔታዎች ተነጋግረን የሚፈታበት አቅጣጫ ይፈልጋል። ግን ሀሳቡ እኛ ጋም አለ ሀሳቡን እኛ ጋር ቢኖርም እናንተ አይመጥም ያላችሁትን ነገር ተቀብለን እንነጋግርበታለን የሚለው አስተያየት ሰጥተውናል። አቤቱታቸውና ተቃውሟቸውን ለማሰማት በክልሉ ርዕሰ መስተዳድር ቢሮ በር ላይ የተገኙት ተወካዮቹ በሕዝቡ ላይ የሚደርሰውን ጥቃት የክልሉ መንግስት ማስቆም አልቻለም ሲሉ የክልሉን መንግስት ከሰዋል። ቪኦኤ ይህንን ጉዳይ በተመለከተ የክልሉን የመንግስት ባለስልጣናትን ለማነጋገር በተደጋጋሚ ጊዜ በእጅ ስልካቸው ላይ ቢደውልም ስልካቸውን ባለማንሳታቸውና አልፎ ተርፎም በመዝጋታቸው አልተሳካም። የክልሉን ርዕሰ መስተዳድር ጽሕፈት ቤት ኃላፊ ለማነጋገር ቢሮቸው ድረስ በአካል ቢሄድም በተላላኪያቸው በኩል በጉዳዩ ላይ ምላሽ ለመስጠት ፍቃደኛ አለመሆናቸው አሳውቀውኛል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ደርቢም ስለዚህ አካባቢ ጥቃት ለይቶ ባይናገሩም ሰራዊታቸው ሲቪሎችን ኢላማ እንደማያደርግ ሰሞኑን ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የረቡዕ ምሽት ዝግጅታችን ነው። በስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ተኩል ል ሀያ አምስት ሰከንዶች ብቻ ይቀሩታል። ወደ ተከታዩ ዝግጅታችን ዘገባችን እናልፋለን። ወደ ቤንሻንጉል ጉምዝ እንወሰዳቸው። በቤንሻንጉል ጉምዝ መተከል ዞን በክልሉ መንግስትና የጉምዝ ሕዝብ ዴሞክራሲያዊ ንቅናቄ ጉህዴን ታጣቂዎች መካከል ባለፈው ሳምንት ውስጥ እርቅ መፈጸሙን መንግስት ቢገልጽም የጉህዴን ሊቀመንበር ግን መንግስት በታጣቂዎቻቸው ላይ እርምጃ እየወሰደ መሆኑን አስታውቀዋል። የክልሉ መንግስት ኮሚኒኬሽን ጽህፈት ቤት በበኩሉ የመንግስት ኃይሎች ላይ የሚደረግ ትንኮሳን ለመከላከል ካልሆነ በስተቀር በሰላማዊ መንገድ በሚገቡ የጉህዴን ታጣቂዎች ላይ የሚወሰድ እርምጃ የለም፣ መንግስት እርምጃ አልወሰደም ሲል ገልጿል። በሌላ በኩል የፌዴራል መንግስት ኮሚኒኬሽን አገልግሎት በበኩሉ መንግስትና ታጣቂዎቹ መካከል እርቅ መውረዱን ማወቁን ገልጾ በክልሉ መንግስት ኃይሎች እየተወሰደ ያለ ወታደራዊ እርምጃ አለመኖሩንም ተናግረዋል። ናኮር መልካ ነው ዘገባውን ያሰናዳው፣ እንደሚከተለው ይቀርባል። በቤኒሻንጉል ጉሙዝ ክልል መንግስትና በመተከል ዞን ውስጥ የሚንቀሳቀሱ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴን ታጣቂዎች መካከል በባለፈው ሳምንት ውስጥ በባህላዊ መንገድ እርቅ መፈጸሙን የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ መለሰ በየነ ለቪኦኤ ገልጸዋል። እርቁም የተከናወነበትን ሁኔታ እንዲህ ይገልጻሉ። ከዚህ በኋላ ያው የሚፈጠር ነገር በማንኛውም ሁኔታ በተቻለ መጠን ክልሉ መንግስት ጋር የሚቀርቡ አሉ የሚባሉ ጥያቄዎች ውይይት ማድረግ በዛ ልክ መፍታት፣ መፍትሄ አማራጮችን ማስቀመጥ እንጂ መገዳደል፣ መጠፋፋት፣ እንደዚህ አይነት አላስፈላጊ ድርጊቶች መቆም መቻል አለባቸው የሚል ስምምነት ላይ የደረስንበት ሁኔታ አለ። ግልገለበለስ ከተማ ላይ የታድሶ ስልጠና ሲወስዱ የነበሩ በመተከል ዞን ሶስት መቶ ሰማንያ አራት የሚሆኑ ከየወረዳው የተወጣጡ በፀጥታ ችግር ውስጥ ያሉ ተወካዮችን ያማከለ በተገኙበት በባህሉ መሰረት ያው በወንዝ ዳርቻ ላይ እርቀ ሰላም ወርደዋል። ከዚህ በኋላ ዘላቂ ሰላም ለማምጣት እና የነበረውን የቆየውን አብሮነትና ሴቶችን የበለጠ ለማጎልበት ይሄ ደግሞ በክልሉ የተጀመረውን ሰላም ይበልጥ ያጠናክራል እናስባለን። በሌላ በኩል የጉዴ ሊቀመንበር አቶ ግራኝ ጉደታ መንግስት በታጣቂዎቻችን ላይ ተኩስ ከፍቷል ሲሉ ይናገራሉ። እኔ በጣም አዘናለሁ። ስለዚህ በመተከል ዞን ገልገል በለስ ዙሪያ እንደገና የሲሳ ይሄ በማንዶራ ወረዳ ነው። ደንጉር ወረዳም እንደዚሁ፣ ቡላን ወረዳ ቦዶራ የሚባል ትላንትና ሁለት ሰዓት እስከ አስራ ሁለት ሰዓት ጦርነት ነበረ። ከህብረተሰቡም የተጎዱ አሉ። የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ መለሰ በታጣቂዎቹ ላይ የተከፈተ ተኩስ የለም ካሉ በኋላ ከታጣቂዎቹ መካከል ትንኮሳዎች ሲፈጽሙ የመንግስት ኃይሎች ዝም ብለው አያዩም ብለዋል። ሰላምን እንደዚሁ እንደ ከማሺ ምሳሌ ሆኖ ሰላም ማስፈን አለብን፣ ለውይይት መፍታት አለብን፣ ነገሮችን በድርድር መቋጨት አለብን ብሎ ሀሳቡን የሚያቀርብ ሰው ካለ በዚህ አጋጣሚ የክልሉ መንግስት ሀሳባቸውን ያከብራል። መነጋገርም ለውይይትም በሩ በጣም ክፍት ነው። በጦርና ባፈሙዝ መፍታት አይፈልግም። ወደ እርቅ እየመጡ ባሉበት ተማዋቅራችን እነሱ ላይ ውጊ አይከፍትም፣ ተኩስ አይከፍትም። ምናልባት መንገድ ላይ ሌላ ጥቃት ትንኮሳ የሚፈጽም ጠላት ካለ የመከላከል ተፈጥሮአዊ ህግጋት ነው። የጉዴን ሊቀመንበር አቶ ግራኝ በበኩላቸው በታጣቂዎቹ ተኩስ አልተከፈተም ሲሉ ይገልጻሉ። ተንኮሳ ምንም አይነት ተንኮሳ ይሄ እነዚህ ልጆች ሰላም ጥሪ ኑ ተብሎ ሰንዴ ቃሌማ ውልውልዎ የመጡ ነው የተተኮሴባቸው። ከዛ በኋላ ይህንን የሚያደርጉ ደግሞ ሰላማችን የማይፈልጉ ጉምዝ እንዳይታረቅ የሚያደርጉ ወገኖች እንዳሉ ተደጋጋሚ ስለገለጥኩት አሁንም ቢሆን መንግስት ትክክለኛው ውሸት ነው እያለ የሚናገረው ነገር ገለተኛ አካ አካል ካለ ጉዳይ በአስቸኳይ መጥተው ማጥራት የሚችል ገለልተኛ አካል ከዓለም አቀፍ እ እንዲደርሰን አሁንም ጥሪያችን እናቀርባለን። አሁንም ቢሆን ግልገል በለስ ላይ የተደረገው እርቅ ከማንጋ ነው የተደረገው። ታዲያ ውሸታቸው ነው፣ ምንም የተደረገ እርቅ የለም። እርቁ ገና ነው። ገና ሀገር ሽማግሌዎች መንገድ ላይ ነው ያሉ፣ አሁን አልደረሱ። የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ዴሲሳ በበኩላቸው በቤኒሻንጉል ጉሙዝ መተከል ውስጥ በመንግስትና ታጣቂዎች መካከል እርቅ መካሄዱን ጠቅሰው በፌዴራል መንግስት እየተካሄደ ያለ እርምጃ እንደሌለ ነው ለቪኦኤ የገለጹት። እስከምናውቀው መንግስት እርቀ ሰላሙ መሰረት እንዲይዝ እንድትሳካ ጥረት እያደረገ ነው ያለው። መንግስት እንደ ማንኛውም ህግ የማስከበር ኃላፊነት እንዳለበት ተቋም ህግ የማስከበሩን ስራ እንጂ ከጉዴን ጋር ታጣቂዎች ጋር የተለየ ነገር አቋም እንዳልያዛ በሰላማዊ መንገድ ሁሉን ነገር መጠናቀቅ እንዳለባቸው በወሰደው እርምጃ ጸንቶ እንዳለ ነው ያለን መረጃ። አሁን ያነሳልኝ ጦርነት፣ ውጊያ የመሳሰሉ ነገሮች መኖራቸውን መረጃውን የለኝም። መንግስት የተከፈተ ተኩስ የለም በማለት ቢያስተባብልም ስማቸው እንዳይጠቀስና ድምጻቸውን በአሜሪካ ድምፅ እንዳይተላለፍ የጠየቁ ሁለት የመተከል ዞን እርቀ ሰላም ኮሚቴ አባላት የእርቅ ሂደቱን በተሳካው ሁኔታ እያከናወኑ ባሉበት ሁኔታ ከባለፈው ሳምንት ቅዳሜ ጀምሮ የመንግስት ኃይሎች በጉሙዝ ታጣቂዎች ላይ ተኩስ መክፈታቸውን አረጋግጠውልናል። የጎዴ ሊቀመንበር አቶ ግራኝ ጦርነት አንፈልግም ይቁምልን ሲሉ መንግስትን ይጠይቃሉ። አሁንም ለይርቁ ዝግጁ ነን። አሁንም ጠፋችን ቆረጠኛም። አሁንም እዛ ያሉ ታጣቂዎች እየደውሉ ሉ እኛ ሰላም እንፈልጋለን። ሰላም እየፈለግን ቢተኮስብንም ይርቃችን አናቆምም ያሉ እየደውሉልን ነው። ሁሉ በየወረዳ ይሄ አገራዊ የምንለው ጦርነቱ እንዲያቆምልና ይሄ ይርቅ ባለፈው ወር ውስጥ በካማሺ ዞን በመንግስትና ጉሁዴን አመራሮች እና ታጣቂዎች መካከል በተደረገው እርቅ አካባቢው መረጋጋቱንና የማህበራዊና ኢኮኖሚያዊ መስተጋብሮች መቀላጠፋቸውን የክልሉ መንግስት ኮሚኒኬሽን እና የጉሁዴን ሊቀመንበር ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ ከዚህ የዜና መጽሔት ዝርዝር ዝግጅታችን ሳንወጣ አሁን ደግሞ ወደ ዓለም አቀፍ ጉዳዮች ነው የምናልፈው። ወደ አፍሪካ የቁጥሩ 250 ሚሊዮን የሚገመት የ በአፍሪካ የሚገኝ ሕዝብ የእለት ምግብ አያገኝም። በምግብ እጥረት የተጎዳው ሕዝብ ቁጥር በምዕራብና መካከለኛው አፍሪካ ካሁን ቀደም ታይቶ ከማያውቅ ከፍተኛ ደረጃ ደርሷል። ከዚህ በኋላም ይደርሳል ተብሎ ይጠበቃል። ከሀምሳ በላይ የአፍሪካ ሀገራት ባለስልጣናትና የእርዳታ ቡድኖችን ያካተተ በያዝነው ሳምንት በኢኳቶሪያል ጊኒ ተገናኝተው የተወያዩበት የአህጉሪቱን የግብርና ምርት ስራ ማሻሻል በሚቻልበት ሁኔታ ላይም ይመክራሉ ተብሎ ይጠበቃል። አኒካ ሄመርሽሎክ ከዳካር ሴኔጋል ያደረሰችን ዘገባ ነው። አሉላ ከበደ ያቀርበዋል። በምዕራብና መካከለኛው አፍሪካ እየተከሰተ ባለው የምግብ እጥረት ሳቢያ ለችግር የተጋለጡት ሰዎች ቁጥር ባለፉት ሶስት ዓመታት ከነበረበት በአራት እጥፍ አድጎ በ2019 ዓ ም 10.7 ሚሊዮን የነበረው የምግብ እጥረት የገጠመው ህዝብ ቁጥር ዛሬ ወደ 41 ሚሊዮን መድረሱን የተባበሩት መንግስታት የዓለም ምግብ ፕሮግራም አስታወቀ። በአፍሪካ ቀንድ የሚገኙ አገሮችም ለሶስት ተከታታይ የዝናብ ወቅቶች የዘነበው የዝናብ መጠን እጅግ አነስተኛ መሆኑን ተከትሎ አካባቢውን እስካሁን ከገጠሙት የከፉ የሚሰኙ የምግብ እጥረት ቀውሶች የሚመደብ አደጋ ገጥሞታል። የምግብ ዋስትና ዕጦቱ በተለይ በታዳጊ ህጻናት ላይ ከፍተኛ የሆነ የተመጣጠነ ምግብ እጥረት አስከትሏል። ነዋሪዎች የተሻለ የኑሮ ዕድሎችን ፍለጋ የገጠር አካባቢዎችን ለቀው ወደ ከተሞች በሚፈልሱበት ወቅት የሚከሰተውን ከፍተኛ የህዝብ መፈናቀልም እንዲባባስ አድርጓል። በርካታ ምክንያቶች ለተከሰተው ሁኔታ መንስኤዎች ናቸው። እጅግ የበረታ አድርቅና ጎርፍን የመሳሰሉ አስከፊ የአየር ጠባይ የሚያስከትላቸው ሁኔታዎች በየጊዜው እየተከሰቱ ነው። በአንዳንድ አገሮችም ግጭቶች ገበሬዎች ሰብል እንዳይዘሩና የደረሰውንም ከመሰብሰብ እንዲስተጓጎሉ ያደርጓቸዋል። በዚህም የተነሳ በርካታ የአፍሪካ አገሮች ከውጭ የሚያስገቡት የምግብ ምርትና ሸቀጥ ላይ እያደር ይበልጥ ጥገኛ እየሆኑ መጥተዋል። የኮቪድ-19 ወረርሽኝ በተከሰተበትና ዓለም አቀፍና ክልላዊ ንግድ በተስተጓጉለበት ወቅትም አጉሪቱ ለከፋ ጉዳት ተዳርጋለች። አበባ ኃይለ ገብርኤል በተባበሩት መንግስታት የምግብና እርሻ ድርጅት ረዳት ዋና ዲሬክተር ናቸው። አዲስ ቀውስ በተከሰተ ቁጥር ቀድሞውኑ በቋፍ በነበረው ሁኔታ ላይ አዲስ ፈተና ይጨምራል። የምጣኔ ሀብቱ መሠረቱ ያን ያክል ጠንካራ አይደለም። የምግብ ምርታማነት ማነት ደረጃውን በዓለም በጣም ዝቅተኛ ከሚባሉት ውስጥ አንዱ ነው። በአጭሩም በቂ ምርት አይደለም እየተመረተ ያለው። ይህም ሁኔታ በዩክሬኑ ጦርነት ሳቢያ ይበልጥ ተወሳስቧል። ቁጥራቸው ከ20 በላይ የሚደርሱ የአፍሪቃ ሀገሮች ከዩክሬን ወይም ከሩሲያ አሊያም ከሁለቱም ወደ ሀገር በሚያስገቡት የስንዴ ምርት አቅርቦታቸውን እንደሚሸፍኑ የገለጹት ረዳት ዋና ዲሬክተሩ ከእነኝህም ውስጥ አስራ ሶስቱ ከዓመታዊው የስንዴ ፍጆታቸው ከፊሉ ያህል ከእነኚሁ ተፋላሚ ሀገሮች በሚያገኙት ምርት ላይ የተመሰረተ መሆኑን አስረድተዋል። በተመሳሳይም በርካታ የአፍሪካ ሀገሮች ለግብርና ማበልጸጊያ ከሚያውሉት ማዳበሪያ አብዛኛውን ከሩሲያ ነው የሚሸምቱት። ቤንዋ ቴሪ በዓለም አቀፉ የግብርና ልማት ፕሮግራም የምዕራብ አፍሪካ ቢሮ ተጠሪ ናቸው። በአፍሪካ ራሳቸውን የቻሉት ሁሉም አገሮች አይደሉም። ሴኔጋል ለምሳሌ 50 ከመቶ የሚሆነውን ምግቧን ከውጭ አገር ነው የምታስገባው። እናም ሁሉም መንግስታት አሁን በምግብ ራሳቸውን ለመቻል ራሳቸውን ማዘጋጀት አለባቸው ብለን እናስባለን። ለዚያ ደግሞ ለግብርና ልማት የሚውል የመዋለ ንዋይ እቅድ ያስፈልጋል። ካሁን ቀደም ይነደፉ የነበሩት የግብርና እቅዶች ከሶስት እስከ አምስት ዓመታት ብቻ የሚዘልቁ ነበሩ እንደ ቴሪ ገለጣ። ይሁንና መንግስታት አሁን ረዘም ላለ ጊዜ ስለሚዘልቁ እቅዶች ማሰብ ይጠበቅባቸዋል። በዚህ ሳምንት በመንግስታቱ ድርጅት አስተባባሪነት እየተካሄደ ባለው በምግብ ጉዳዮች ላይ ያተኮረ ጉባኤ ላይም የመንግስት ባለስልጣናት ለገበሬዎች አስቸኳይ ድጋፍ በመስጠት የአፍሪቃ ህጉራዊ የነፃ ንግድ ስምምነትን በመጠቀም ስርዓተ ምህዳርን መልሶ ለማቋቋምና እንዲሁም የሀገር ሀብት አያያዝን ለማሻሻል ለሚያግዙ እቅዶች አስፈላጊውን መዋለ ንዋይ መመደብ በሚቻልበት መንገድ ላይ ይመክራሉ ተብሎ ይጠበቃል። አድማጮች የዜናና የትንታኔ መጽሄታችንን አጠናቀን ወደ ሁለተኛው አጋማሽ ተሻግረናል። በእርግጥ ከቀደመው የመጀመሪያው ክፍል መሰናዷችን ላይ ሰዓቶችን ገፋ አድርገናል። ቢሆንም በቀሩን ደቂቃዎች ለሁለተኛው አጋማሽ የያዝናቸውን መሰናዶች እናስደምጣችኋለን። በነገራችን ላይ አድማጮች አስተያየት መስጠት አትዘንጉ። አስተያየቶቻችሁን በሆርን አት ቪኒውስ ዶት ኮም የኢሜይል አድራሻችን ላይ ላኩልን አት ቪኦኤ አማሪክ ፌስቡክ ገጻችን ላይም ገብታችሁ በውስጥ መስመር መልእክቶቻችሁን አድርሱን አንዱሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እንወስዳችኋለን በሰሜን ጎንደር ዞን ዳባት ወረዳ በሚገኘው የኤርትራውያን የስደተኞች ካምፕ ውስጥ ተቀሰቀሰ በተባለ ግጭት አራት በሚደርሱ ስደተኞች ላይ ቀላል ጉዳት መድረሱን የወረዳው አስተዳዳሪ ገልጿል። በዚያ የሚገኙ የኤርትራ ስደተኞችም አስተያየታቸውን በጉዳዩ ላይ ሰጥተዋል። መስፍን አራጌ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል። በሰሜን ጎንደር ዞን የዳባት ወረዳ ዋና አስተዳዳሪ ገብረወት መኳንንት ከአሜሪካ ድምጽ ጋር በነበራቸው ቆይታ እንዳስታወቁት የዛሬ ሳምንት ገደማ የተፈጠረው ችግር አለምዋጭ በሚባለው የስደተኞች መጠለያ ጣቢያ ውስጥ ነው። ሀያ አራት ምሸት ላይ ነው ችግር ተፈጠረ ተብሎ የነበረው። ወዲያውኑ ችግሩ እንደተፈጠረ እኛም በአካባቢው ተገንተናል። የሆኑ ሁለት ግለሰቦች መጠው ጥይት ተኩሰው ነው ችግር ተፈጠረ የሚል መነሻ ነገር ነው የተያዘው። ስንሄድ ግለሰቦቹ የሉም። ችግሩ የተፈጠረው እዛ ወር ስድርት በመነኮር ምክንያት ተራካጥረው ነው ራሳቸው ኤርትራውያን ስደተኞች ወደ ግጭት የገቡት ሲሰጡት የነበረው ግብዓት የሆኑ ግለሰቦች መጠው ተኮሱብን ነው። እኛ ሄደን ደግሞ ቼክ ስናደርግ ኢቨን ጀኔሬተሩን አንድ ሰዓት አቃጠሉብን የሚል ህሳብ የያዙ ነገር ግን ከዛው ካሉ የኤርትራ ስደተኞች ጋር በደንብ ግልጽ የሆነ ውይይት ስናደርግ የነበረው ሂደትና እነሱ ያነሱትና እኛ ያገኘነው ግኝት ተመሳሳይ አይደለም። አንደኛ ጀኔሬተር የተቃጠለው ገና አስራ አንድ ሰዓት ነው፣ ጥቃት ፈጻሚዎች ወደ ዳዩ ለመምጣታቸው ከሁለት ሰዓት ተኩል በፊት ነው የተፈጸመው። እንደገና ጥቃት ከፈጸሙ የተባሉት ደግሞ ከምሸቱ አንድ ሰዓት ተኩል ነው መጥተው ጥይት የተኮሱት። ጀኔሬተሩ በጥይት ተቃጠለ ተባለ። ጀኔሬተሩን በጥይት አይደለም የተካተለው። ምንም የሚገናኝ ጉዳይ እንዳልሆነ በተጨባጭ ለማረጋገጥ ሞክረናል። ከመጠለያ ካምፕ ውጭ የጥይት ተኩስ እንደነበር ያረጋገጡት ዋና አስተዳዳሪው በተኩሱ የደረሰ ጉዳት የለም፣ እርስ በርስ በተፈጠረ ግጭት በጥቂት ስደተኞች ላይ ግን ቀላል ጉዳት ደርሷል ብለዋል። አንድ ግለሰብ የቆሰለ አለ፣ ሌሎቹ ያኔ በሚል ደረጃ አይደለም። ሁሉንም ወደ ህክምና አድርሰናል። እስካሁን ሁሉም በጤንነታቸው ላይ ነው ያሉ ናቸው። ሁሉም ቀላል ጉዳት ነው የደረሰው። ምን ያህል ይሆናሉ? አጠቃላይ ጥቅል አራት እንደዛ አካባቢ ናቸው። በጥይትም የተመታ የለም። በቃ በቢላ ምናምን ነው አንዱ ተመታ የተባለው ጥይት ተኩሰዋል ከተባሉ የአካባቢው ወጣቶች ውስጥ አንዱ በቁጥጥር ስር እንደዋለና ሌላው በመፈለግ ላይ እንደሆነ ገልጸዋል። ግጭቱን የቀሰቀሱት የአካባቢውን ሰላም የማይፈልጉና ጠላት ሲሉ የፈረጇቸውን አካላት ተልኮ የሚያስፈጽሙ ናቸው ብለዋል። እነዚህ ግለሰቦች ጋር የራሳቸውን ግንኙነት ፈጥረው ማህበረሰቡ ችግር እንደፈጠረ በማስመሰል ሊያሳይ በሚችል አግባብ ድለላ ስራ ሰርተው ነው ወደዚህ ተግባር ያስገቧቸው። ይህን ተግባር የፈጸሙት ከኤርትራ ተፈናቃኝ ነን ብለው ከአዲስ አበባ የመጡ ግለሰቦች መሆናቸውን በተጨባጭ አረጋግጠናል። እነዚህ ግለሰቦችም አንደኛ ኤርትራ ስደተኛ ያልሆነ ግን ደግሞ የጠላትን አጀንዳ ይዞ የገባ ነው። የግለሰብ አሁን በቁጥጥር ላይ ያለው ኤርትራዊ አይደለም። ማንነቱ እንዲገለጽ ያልፈለገ አንድ ኤርትራዊ ስደተኛ እንደገለጸው በደነጋጤ ስሜት ውስጥ ስለነበረ በወቅቱ የተከሰተውን በዝርዝር ለማስረዳት ትቸገራለሁ ብለዋል። በካምፕ ውስጥ ወደ አምስት ሺህ የሚደርሱ ስደተኞች መኖራቸውን የሚያመለክተው አስተያየት ሰጪ ከስደተኞቹ ውስጥ በትክክል ኤርትራውያን ያልሆኑ ሊኖሩ እንደሚችሉ ጠቅሶ ይህን የወረዳው አስተዳደር መሆነ የስደተኞችና ከስደት ተመላሾች አገልግሎት እንዲያጣሩ እንዲሰሩ አሳስበዋል። ሌላው ስሙ እንዳይጠቀስ ያሳሰበ ስደተኛ በቅርቡ ተፈጥሮ ስለነበረው ችግር ይህን ብሏል። አብዚ ዓዲ ከቢድ እዩ ማለት የጸጥታን ጉዳይ በሚመለከት እዚህ አካባቢ መሳሪያ ስለሚሸጥና ስለሚለወጥ ስጋት አለን። ዘራፊዎችና ቀማኞች አሉ። በተለይ ሞባይላችንን ይዘርፋሉ። ያለፈው ሳምንት ከየት እንደመጡ የማይታወቁ ዘራፊዎች ወደ ካምፕ ገብተው በድንጋይ መወርወር ጀመሩ። በድንጋይ ውርወራው ጊዜ ከአምስት በላይ ሰዎች ቆሰሉብን። አንድ ስደተኛም በጥይት የተመታ አለ። የሞተብን ግን የለም

ከዚህ በማክስቱ ስደተኛው ሰልፍ ወጣ። እንደዚህ ከሆነ ወደ ሀገራችን መልሱን። እኛ ወደዚህ የመጣ ነው ለውጥ ፈልገን እንጂ እንድንመታ አይደለም። እንደዚያ ከሆነማ ሀገራችን ይሻለናል የሚል ጥሪ አቀረብን። ከዚያ ፖሊስ አስቆሙን። በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንም መጡ፣ ብዙ አናገሩን። ጽፈት ቤት ምን ከፍትላችኋለን የሚል ቃል ገብተውልን ሄዱ። እስካሁን ግን ያየነው ነገር የለም። ከዚያ በኋላ ግን በካምፕ ውስጥ ፖሊስ ተመደበልን። የዳባት ወረዳ አስተዳዳሪ ግን ግጭቱ ቀድሞ በተቀነባበረ መንገድ የተፈጸመ ለመሆኑ ማረጋገጫ አለ ይላሉ። አንደኛው የተያዘው ግለሰብ የሚያሳየው መረጃ ምንድን ነው? ገንዘብ ሰጥተዋቸው ደልለው በደምብ ችግር እንድንፈጥር እና ደን አካባቢ ጥይት እንተኩስ ብለው እርስ በርታቸው ግጭት በመፍጠር አካባቢ ለቀንን ወደ አሜሪካም ወደ አውሮፓም እንወጣለን የሚል መነሻ ሀሳቤ ስለነበራቸው በዚህ ምክንያት ጥይት እንድተኩስ የተፈለጉ ነው ወይደን የተኩስ ነው በሚል ደረጃ ነው ሀሳቤ እየሰጠ ያሉ ጥይት በመተኮሳቸው ምክንያት አካባቢ ጥበቃ ሰራተኞች ጥይትም የተኩሱት ግለሰቦች ጋር የተኩ ልውውጥ ለማድረግ ሲሞክሩ ወደ እነዚህ ግለሰቦች መተኮስ የለባቸውም ብለው ኤርትራውያን ስደተኞች እነሱን የሚጠብቁ እኛ ካስቀመጥናቸው የመንግስት አካላቶች ላይ ድንጋይ ውርወራን ያደረጉት ማለት ነው፣ ኤርትራውያን ስደተኞች። ስለዚህ ጥበቃ ሰራተኞቻችንን እኛም ተመጥተዋል። የመጀመሪያ ስሙ ያሬድ እንደሚባል የጠቀሰ ሌላው ኤርትራዊ ተፈናቃይ ደግሞ ወደ መጠለያ ካምፑ ለመዝለቅ ለህይወት አደገኛ የሆነ ጉዞ ማድረጉን ይናገራል። ሕጂ ንዕና ክድመፅን ከለና ሓሙሽተ መዓልቲ ገለ ተጓዒዝና በእግርና በግርና ኢና መፅና ብማራ በቃ ሕማቕ እዩ ነይሩ መንገዲ ከትግራይ አምስት ቀን በእግር ተጉዘን ነው እዚህ የገባ ነው። መንገዱ አስቸጋሪ ነበር። የትግራይ ታጣቂዎች ካገኙን አደጋ ነው። መንገድ ላይ የተገደሉ የታሰሩና የተሰወሩ ወንድሞቻችን አሉ። አሁን ግን አብዛኛው ወደዚህ የሚገባ ያለው ደላላዎች እስከ አስር ሺህ ብር እየከፈለ ነው ጀሚሮም ሩ ጀሚሮም በአሰርተ ሺህ ይብሉ ንሓደ ሰብ የስጉሩ ለዎ ጅመት የስደተኞችና ከስደተኛ ተመላሾች አገልግሎት ኤጀንሲ የኮሚኒኬሽንና የውጭ ግንኙነት ዳይሬክተር በአካል ንጉሴም ስደተኞቹ ወደ ሰሜን ጎንደር ዳባት የመጡት በማዕከላዊ መንግስቱና በህወሓት መካከል የተቀሰቀሰውን ጦርነት ተከትሎ እንደሆነ ያስታውሳሉ። እነዚህ ስደተኞች ቀደም ሲል የነበሩት ማይኒና ዲሃሩሽ የሚባል አካባቢ ነው። በአሁኑ ሰዓት በህወሀት ስር የሚገኙ አካባቢዎች ናቸው። ሁለቱም መጠለያ ጣቢያዎች ከጦርነት ቀጠና ነፃ እንዲሆኑ በተደጋጋሚ የተጠየቀ ቢሆንም አሁንም በህወሀት ስር ናቸው። ምሽግ ተቆጥሮባቸዋል። አካባቢዎቹ ከባድ መሳሪያ ተጠምዶባቸዋል እና እንደ ሰብአዊ ከለላ እንደ ሰብአዊ ጋሻ ይጠቀሙባቸዋል ስደተኞቹን። በዛ ምክንያት አካባቢው ላይ ምንም አይነት እንቅስቃሴ ላለማድረግ ረዥም ጊዜ በመንግስት በኩል ጥረት ተደርጓል። ከተባበሩት መንግስታት ስደተኞች ድርጅት ጋር ከወኔ በመነጋገር ያሉትን ስደተኞች ለማውጣት በጣም ብዙ ጥረት ተደርጓል። ነገር ግን በመንግስት በኩል የተደረገውን ጥረት በሙሉ አቅምና ልብ የሚደግፍ አካል ተገኝቷል ብሎ ደፍሮ ለመናገር ይከብዳል። ምክንያቱም ገና የህግ ማስከበሩ ሲጀመር፣ ከአመት ተኩል በፊት የነበረውን ነው የምነግርህ። ስደተኞቹ ተደጋጋሚ ጥያቄ ያቀርቡ ስለነበር እና ወደ ተሻለ አካባቢ መወሰዱ ይጠይቁ ስለነበር በስደተኞ የሚሰጣቸው ጥያቄም የእነሱ ተወካዮችን በተገኙበት ይሄ አለምዋጭ አካባቢ ያለውን ከተመረጠ በኋላ ዓለም አቀፉ የስደተኞች ጉዳይ ኤጀንሲ ወይም ሲያርም በተገኘበት የቦታ ርክክብ ተደረገ። በክልሉ መንግስት ትብብር የስደተኛ ማዕከል እንዲቋቋም ተደረገ። ጠቃላይ የኢትዮጵያን የስደተኛ ኦፕሬሽን እንደሚመራ ተቋም ከኛ በኩል መረጃ ሳይወስድ የአንድ ወገን መረጃ ብቻ ይዞ መውጣቱ በጣም የሚያሳዝን። ሆኖም ግን በእኛ በሀያ አራት በአማራ ክልል ሰሜን ጎንደር ዳባት በሚገኘው የአለም ዋጭ የስደተኛ መጠለያ ማዕከል ግጭት ተከስቶ ነበር። ግጭቱ በጸጥታ አካላት በሚመለከተው የሕግና የጸጥታ አካል በማጣራት ላይ ይገኛል። አጠቃላይ የግጭቱን ዝርዝር ሁኔታ እንዲህ ነው እንዲያ ነው ብሎ መረጃ ለመስጠት የምርመራ ውጤቱ መጠናቀቅ አለበት። ግን ጥቅል የሆነ ነገር ለማንሳት የታጠቁ አካላት ወደ መጠለያ ማዕከሉ ገብተው ጥቃት ሰንዝረው አይደለም፣ ውስጥ የተፈጠረ ግጭት ነበር። ከግጭቱ ጋር ተያይዞ የተከሰቱ አንዳንድ ነገሮች አሉ። በዛ ምክንያት ከአምስት የሚጠጉ ስደተኞች ላይ ጉዳት ደርሰዋል። በጥይት እንደተመጡ ተደርጎ ነው የቀረበው። ነገር ግን ቢያንስ እስካሁን ባለው የህክምና ማስረጃ በጥይት እንዳልተመቱ፣ በስለት በድንጋይ ጉዳት እንደደረሰባቸው ተረጋግጧል። ከኤርትራ ተፈናቅሎ አለምዋጭ ስደተኞች ካምፕ የተጠለለው ኤርትራዊ ያሬድ ከተፈጠረው ግጭት ባሻገር የመሰረታዊ አቅርቦት እጥረትና የጸጥታ ችግር እንዳለ ገልጿል። ነገር መጀመሪያ ነገር ይሄ ካምፕ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንም ሆነ የስደተኞችና ከስደት ተመላሾች አገልግሎት ኤጀንሲ ጽፈት ቤት የለውም። የስደተኞችና ከስደት ተመላሾች አገልግሎት ኤጀንሲ አራዎች አንዳንድ ጊዜ በመኪና መጥተው ይሄዳሉ። የምግብ ጉዳይ ከባድ ነው። ምግብ ለመብላት ረጅም ሰልፍ አለ። ግማሹ ስደተኛ ምግብ ሳይደርሰው አለቀ ይባላል። ቅሬታ የሚሰማ ሰውም ጽህፈት ቤትም በካምፕ ውስጥ የለም። እዚህ ካምፕ ውስጥ እስከ አምስት ሺህ የሚደርስ ስደተኛ አለ። በየቀኑም ከአምሳ በላይ ይገባሉ። የዳባት ወረዳ ዋና አስተዳዳሪ ለስደተኛ ካምፑ የአካባቢው ነዋሪ ከዘጠና አንድ ሄክታር መሬት በላይ ያለምንም ካሳና ድጎማ በመስጠት ሰብአዊ አጋርነቱን አረጋግጧል ባይ ናቸው። በተነሱት ቅሬታዎች ዙሪያ ተጨማሪ ማብራሪያ በተባበሩት መንግስታት ከስደተኞች ከፍተኛ ኮሚሽን ሰላም ሆነ ከስደተኞችና ከስደት ተመላሾች አገልግሎት ኤጀንሲ ይዘን ለመቅረብ እንሞክራለን። በአሁኑ ሰዓት የስደተኞች ካምፕ አንጻራዊ ሰላም እንደሰፈነበት ከስፍራው የደረሰን መረጃ ያመለክታል። የስደተኞችና ከስደት ተመላሾች አገልግሎት እንዳረጋገጠው በኢትዮጵያ ከ27 ሀገራት የመጡ ከ970 ሺህ በላይ ስደተኞች የሚገኙ ሲሆን አብላጫውን ቁጥር የሚይዙት የደቡብ ሱዳን፣ የሶማሊያ፣ የኤርትራና የሱዳን ስደተኞች ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። በዚህ ዘገባ ላይ የኤርትራውያን ስደተኞችን በተመለከተ በጥቃት በማድረስ ስሙም የተጠቀሰው የትግራይ ክልልን በማስተዳደር ላይ የሚገኘው እና በትግራይ ክልል ያለው የህወት ታጣቂዎችን በተመለከተ ከዚህ ቀደም ለአሜሪካ ድምጽ አስተያየታቸውን የሰጡት የትግራይ ክልልን በማገዝ ላይ እንደሚገኙ የተናገሩት በካናዳ የሚገኙት አቶ ዮሐንስ አብርሃም በሰብአዊ ጥቃት ወይም በሰብአዊ ሰዎች በሰላማዊ ሰዎች ላይ ጥቃት በማድረስ የሚከሰሰውን የህወሓትን ስም አስተባብለዋል። አድማጮች፣ በዚህ ጉዳይ ላይ ዘርዘር ያለ መረጃን ይዘን በቅዳሜ ምሽት ዝግጅታችን እንመለሳለን። አሁን ሴቶችና بيتساب يقتلال በሴቶችና ቤተሰብ ዝግጅታችን የ51 ዓመቷ የፌዴራል ፍርድ ቤት ዳኛ ኪታኒ ብራውን ጃክሰን በዩናይትድ ስቴትስ የመጀመሪያዊቱ ጥቁር አሜሪካዊ ሴት የጠቅላይ ፍርድ ቤት ዳኛ በመሆን ስማቸው በታሪክ ተጽፏል። ቆንጅት ታዬ ለሴቶችና ቤተሰብ በዚህ ታሪክ ዙሪያ ለሙያዊ ትንታኔ እንግዳ ጋብዛለች። ወይዘሮ ዱንያ መኮንን ተገኝ ይባላሉ። በዓለም ዙሪያ ዲሞክራሲን ለማጠናከር በሚሰራው ድርጅት ውስጥ ያገለግላሉ። ቆንጅታ እያነጋግራቸዋለች። ከሚያብራሩበት ይጀምራሉ። እንደ አንድ ኢትዮጵያዊ የሕግ ባለሙያ እዚህ አሜሪካ ውስጥ እንዳለ በሕግ ዙሪያ እንደምትሰራ ይሄ ትልቅ ነገር ነው ብዬ አምናለሁ። የተደሰብኩበት ምክንያት እስኪ ታንጂ ብራውን ጃክሰን ማንነት እና የትምህርት ዝግጅት እንዲሁም የስራ ልምድ በጣም አውነርቂ እንደሆነ ስለማምን እና ብዙ ቦታ ላይ ከእንደኒ አይነቷ ሴት ጋር በመንግስት ትምህርት ቤት ከተሰማሩ ቤተሰቦች ለተወለደች የህግ ተማሪ ወይም የህግ ባለሙያ ጥሩ ምሳሌ ናት ብዬ ስለማምን እና እሷ እኔንም ትወክለኛለች ብዬ ስለማምን በጣም ተደስቻለሁ። የተከሰሱ ሰዎችን እየመወከል በተለይም ደግሞ የሀገር ደህንነት በሚመለከቱ ጉዳዮች ላይ ሰብአዊነት እንዲከበሩ የሕግ የበላይነት እንዲኖር፣ ትክክለኛ ፍትህ ጉዳያቸው እንዲታይ የማድረግ ስራዋ በጣም ኮርቼ ባታለሁ እና እሷ በዚህ ቦታ ላይ በመመረጧ እጅግ በጣም ደስተኛ ነኝ። በዲሞክራቱ ፕሬዚደንት ጆ ባይደን የታጩት ዳኛ በፓርቲ መስመር እኩል የተከፋፈለ በሆነው በመወሰኛው ምክር ቤት የሹመት ማጸደቂያ ሸንጎ ብዙዎችን ያስደመመ ነበር ሂደቱ። ፕሬዚደንት ባይደንም ቢሆኑ ከባድ ሂደት እንደሚጠብቃቸው አውቀው ነበር። ነገር ግን ከጠበኩት በላይ ሆኖ አግኝቼዋለሁ ብለዋል። እሳቸው የሴኔቱን እሰጥ አገባ ያስተናገዱበትን ክንዋኔ በአጠቃላይ ሂደቱንም ተከታትለሻዋልና እንዴት ገመገምሽው? ለእኔ በጣም አስተማሪ በተለይም ትምህርት ቤት ውስጥ በቴዎሪ የምናውቃቸውን ነገሮች በጥልቅ ፍርድ ቤት እና በአስፈፃሚው በሕግ አውጭ መካከል ምን ያህል ልዩነት መኖር እንዳለበት እንዲሁም ደግሞ የዳኞች ነፃነት ምን ያህል ድረስ ነው ምን አይነት ኃላፊነት አለባቸው የሚለውን በፖለቲካ ፓርቲዎቹ መካከል ምን አይነት ጉዳዮች ላይ ልዩነት እንዳለን በደንብ የተረዳሁበት ሂደት ነበር። የቀረቡትን ጥያቄዎች እና ጠቅላላ ሂደቱን በተመለከተ ግን ትንሽ አዳጋች ሆኖ አግኝቼዋለሁ። ይሄ ሂደት በተለይ እንደ አሜሪካ ብዙ የሴቶች መብት ጉዳዮች አሉባት ሀገር ናት። ብዙ የአሜሪካ ጥበቆችን ስጠይቂ አሜሪካ እስካሁን ድረስ የሴቶችን ጉዳዮች አልፈታችም። በቤት ውስጥም በውጭ ሴቶች እንደተጨቆኑ ናቸው ብለው የሚያምኗል እና ይሄን ችግር ባለበት ሴቶች ለምሳሌ በዚህ በፍርድ ቤቶች፣ ፖለቲካ ፓርቲዎች ለምሳሌ በአምባሳደር የሚሰሩ ሴቶች ቁጥር ገና ባልበረከተባት አሜሪካ ውስጥ እንደገና እንደዚህ አይነት አዳጋች ሂደቶችን በማምጣት ሴቶች ወደፊት እንዳይሄዱ የሚያደርጉ ይመስሉኛል አያበረታቱ ብዬ ነው ማምነው። እርግጥ ነው ጥያቄዎቹ በፊት ሀያ ሀያ ላይ ፕሬዚደንት ትራምፕ ኤሚ ኮኒ ባሬትም ሲመርጡ እንደዚሁ አይነት ጥያቄዎች ጠየቁ ነበሩና እና በተለይም ከጀስትስ ኬተንጂ ብራን ጃክሰር ጋር በተያያዘ የተነሱት ጥቃቅን ሀሳቦች ያላት ጥልቅ የስራ ልምድና የትምህርት ዝግጅት ሊያደፈርስ የሚችል ተደርጎ ነበር የቀረበው እና ብዙ ሴቶች ደግሞ በእንደዚህ አይነት ጥያቄዎች ወደኋላ እንዲሉ ሊደረጉ ይችላሉ። የግል የሆኑ መብቶቼንም በምዘና የሚያቀርቡ ጥያቄዎች ሊመጡብኝ ይችላሉ ብለው ትልልቅ ቦታዎች ለመግባት ላይፈልጉ ይችላሉ ብዬ አምናለሁና ይህንንም ስል ለሁለቱም ፓርቲዎች፣ ዩናይትድ ስቴትስ ጥቁር አሜሪካዊት ሴት ለዚህ ታላቅ ፍርድ ቤቷ አባልነት ለማብቃት ከሁለት መቶ ሰላሳ አመታት በላይ ወስዶባታል። እንደ ሰብአዊ መብት ጠበቃና የሴቶች መብት ተከራካሪ ግምገማሽን እንስማት። ከዚህ ምንማረው ዩናይትድ ስቴትስ ብዙዎቻችን በጣም ዴሞክራሲ ያለባት ብዙ ስልጣኔ ያለባት እንደሆነች ነው የምናምነው። እዚህም ሳመጣ ያለን አመለካከት እንደዛ ነው። የሴቶችን መርት በተመለከተ ግን በተለይም ደግሞ በፍርድ ቤቶች ውስጥ እስካሁን ድረስ አናሳ የሆነ ቁጥር ነው ያላቸው። ከዚህ የምንረዳው ሌሎች ሀገሮች ረጅም ጊዜ ቢወስድባቸው ይሄንን ወደ ተግባር ለማምጣት እንደ ትልቅ ነገር ልታየው አይገባም። ምክንያቱም እንደውም ሌሎች ሀገሮች በጣም ብዙ ተግዳራቶች አሉባቸው። አሜሪካ ግን በተለይም በዚህ ዳኝነት ነፃነት፣ እንደ ግለሰብ ዳኞቹንም ነፃ ናቸው ከማለት አንጻር በጣም ብዙ ተራ እንዳለች ብለን ነው የምናምነው። ሴቶች ግን በዚህ ባለው ሲስተም ውስጥ እስካሁን ድረስ ተገቢውን ያህል ተጠቃሚ እንዳልሆኑ እና ያላቸውም አስተዋጽኦ ዝቅተኛ እንደሆነ ነው። ይህም የሚያሳየው ከተቋሚ አሰራር ውጭ በግለሰቦች አመለካከት ላይ መሰራት አለበት። በሴኔቱ የድምፅ አሰጣጥ ሂደት ላይ በፕሬዝደንትነት ሂደቱን የመሩት እሳቸውም የመጀመሪያ ጥቁርና የመጀመሪያ ከእስያዊ በተወለዱ አሜሪካዊት የሆኑት ምክትል ፕሬዝደንቷ ካማላ ሀሪስ ነበሩ። ዲሞክራት ሴኔተሮችን ለሴት ልጆቻችሁ ይህንን ታሪካዊ ዕለት አስመልክታችሁ ደብዳቤ ጻፉላቸው ብለው ማስታወሻ ሰጥተው ከሴኔተሮቹ አንዱ የጆርጂያው ራፋኤል ዎርኖክ ለሴት ልጃቸው ዛሬ በሀገራችን ታሪክ ለመጀመሪያ ጊዜ አንቺን የምትመስል ሴት እንደ አንቺ አይነት ጸጉር ያላት ለጠቅላይ ፍርድ ቤት አባልነት በቅታለች ብለው የጻፉላትን ደብዳቤ አይተናል። የእሳቸው ክንዋኔ ለታዳጊዎች እንዲሁም ለወጣት ሴቶችም ጭምር ያለውን አርአያነት አስመልክተሽ አስተያየትሽን ስጪንና እናበቃለን። ይህንን ሀሳብ እኔም ከተለያዩ ጓደኞቼ ጋር ሳንሸራሽረው ነበር ብዙ። ልክ እሳቸው እንደተሰማቸው ነገ ከነጎዲያ የወለድናቸው ልጆች እዚህ አሜሪካ በተለይ የወለድናቸው ልጆች ትልቅ ደረጃ ደርሶ የምናይበት ቀን ቅርብ ነው። ምክንያቱም ሴቶች ወደ ላይ እንዲሄዱ የሚያዩት ሰው ያስፈልጋል። ብዙ ጊዜ ያሉን ሞዴሎች ግን ከኛ ጋር የማይመሳሰሉ ናቸው እና እንደ ጀስትስ ከተንጂ ብራን ጃክሰን አይነት ሞዴሎችን ሲያዩ ብዙ ሕጻናት ሴቶች፣ ብዙ በመማር ላይ ያሉ የህግ ባለሙያዎች፣ ይሄ ነገር አይሳካም አይሆንም ያሉ ትልልቅ ቦታ ላይ ያሉ ጠበቆች እና ዳኞችን ቢሆኑ የሚበረታቱና ወደፊት ሊሄዱ እንደሚችሉ የሚያምኑበት ሰዓት ላይ ደርሰናል ብዬ ነው የማምነው። ቅድም እንደገለጽኩልሽ እኔን የምትመስል ከኔ ባክግራውንድ፣ ከኔ አስተዳደግ፣ ከኔ ፍላጎት፣ ከኔ ከለር ጋር ተመሳሳይነት ያላት ዳኛ በፍርድ ቤት በማየቴ እኔ በራሴ በጣም ደስተኛ ነኝ። የሚያበረታታው ዜና ነው ብዬ አስባለሁ። ወይዘሮ ዱኒያ መኮንን ተገኝ፣ የሰብአዊ መብት ጠበቃ፣ ለሴቶች መብት ተከራካሪ፣ ጊዜሽን ስለሰጠሽን በጣም አድርጌ አመሰግናለሁ። ጤና ይስጥልኝ። እኔም አመሰግናለሁ ቆንጆ የተከበራችሁ አድማጮች ለምሽቱ ያዘያዝናቸው ዝግጅቶቻችን አልተጠናቀቁም ነበር፣ ሰዓታችን ግን ተጠናቀቀ። በርከት ያሉ ቅንብሮችን ደግሞ በነገው ምሽት ይዘን ተመልሰን እንመጣለን። ለዛሬው ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። አስተያየቶች፣ ጥቆማና ጥያቄዎች ካላችሁ በሆርን አት ቪኦኤ ኒውስ ዶት ኮም እንዲሁም በአትቪኦ የአምሃሪክ የፌስቡክ ገጻችን ላኩልን ለዛሬው በሰላም እደሩ። ነገ እንገናኛለን። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም መልካሙን ሁሉ እንመኝላችኋለን። ጤና ይስጥልን።